ዘጋቢያችን ናኮር መልካ ወደ ጋምቤላ ተጉዞ ከአንድ ወጣት ጋር ያደረገውን ውይይት ይዞልናል። ሐኪም ወል ስላሳለፈው ችግር ስለወደፊት ወደፊት ህልሙና ሌሎችም ለከናኮር መልካ ጋር ተወያይቷል። እነሆ የበራ ዋቅነት ተብላ ከምትጠራው ጋምቤላ ከተማ አርባ አምስት ኪሎ ሜትር ርቆ በስተ ሰሜን ምዕራብ አቅጣጫ የሚገኘው የደቡብ ሱዳን ስደተኞች ጣቢያ ሁሌ ውስጥ እገኛለሁ። ለምለሙ የጋምቤላን ምድር ክረምቱ ይበልጥ አስውቦት አረንጓዴ በአረንጓዴ ተላብሶ የተስፋ ስሜትን ያጭራል። የመሰናዶ ትምህርቱን በ12ተኛ ክፍል የዩኒቨርሲቲ መግቢያ ፈተና ማጠናቀቁን ያረጋገጠው የ18 ዓመቱ ተማሪ ሐኪሙን በሚቀጥለው ዓመት ዩኒቨርሲቲ ለመግባት ያለውን ጉጉትና ምኞቱን እንዲህ ይገልጻል። ሁሉንም ጥያቄዎች በአግባቡ ተደርቼ መልሻለሁ ብዬ አስባለሁ። የፈጣሪ ፈቃድ ከተጨመረበት እና እኔም የአቅሜን ሁሉ ስለሰራው ዩኒቨርሲቲ ይገባለሁ ብዬ ተስፋ አደርጋለሁ። የዩኒቨርሲቲ ትምህርቴንም ስጨርስ የአገሬ ፕሬዚዳንት መሆን እፈልጋለሁ። ምክንያቱም አገሬ ዲሞክራሲን ትሻለች። ዲሞክራሲ የስልጣኔ ሁሉ ምንጭ መሆኑን ማስተማር እፈልጋለሁ። ሰላም ደግሞ የስልጣኔ መሰረት ነው። ሰላም ከሌለ ምንም የለም። ፒስ ኢዝ ዘ ኪ ኦፍ ሲቪላይዜሽን። ኢፍ ዩ ሉዝ ፒስ፣ ዩ ሉዝ ኤቭሪቲንግ። ያኔ በፈረንጆቹ አቆጣጠር በ2011 ዓ ም የዛሬ ስምንት ዓመት ገደማ ማለት ነው ደቡብ ሱዳን ነፃ አገር መሆኗን ስታረጋግጥ ደስ ያላለው የለም ይላል ሐኪም ከሁለት ዓመታት በኋላ በ2013 ዓ ም ወደ እርስ በርስ ጦርነት ስገባና በሌላኛው በሌላኛ ወገን ደግሞ ስልጣን ለእኔ ይገባኛል የሚል ሽኩቻ በገዢውና ተቃዋሚ ቡድን መካከል መፈጠሩ ግጭቱ እንዲያይል ትልቅ አስተዋጽኦ ነበረው ይላል በዚህም ምክንያት እሱ ሁለት እህቶቹና አንድ ወንድሙ ከእናታቸው ጋር ለስደት መዳረጋቸውን በቁጭት ያስታውሳል። አባቱ እዛው ደቡብ ሱዳን ጁባ መቅረታቸውን ገልጾ የእርስ በርስ ጦርነቱ ቤተሰቡን ምን ያህል እንደጎዳ ይናገራል። ሐኪም የምንኖርባት ማላካል የጦርነት አውድማ ስትሆን ከማላ አካል ስንወጣ ብዙ ነገራችንን አተን ነበር። መኪና ነበረን፣ መኪናችንን አተና። ምግብና ልብስ መጠለያ ለማግኘት ተቸግረን ነበር። የአየር ሁኔታ ምቹ አልነበረም። ሰኔ 2014 ዓ.ም ም የዓለም አቀፉ ስደተኛ ተቋም ባልደረቦች በደቡብ ሱዳንና ኢትዮጵያ ድንበር መካከል ወደሚገኘው እኛ ያለንበት ቀበሌ መጡ። ከጉርቤ ወደ ኩሌ መተን እዚህ እየኖርን ነው ማለት ነው። ትምህርቴንም ከስምንተኛ ክፍል ጀምሮ የቀጠልኩት እዚሁ መጠለያ ውስጥ ነው ማለት ነው ቤተሰቦች አሁንም እንደተበተኑ ናቸው ታላቅ እህቴ ፉኒዶ የሚባል የስደተኛ ጣቢያ ውስጥ ናት እኔ አንድ እህቴና አንድ ወንድሜ እንዲሁም እናቴ ኩሌ ውስጥ ነን ይላል ሀኪም አገሩንና ህዝቦቿን እንደሚወድ የገለጸው ሀኪም አሁንም ባለሙሉ ተስፋና አገር ወደ ሰላሟ እንድትመለስ በተቻለ ሁሉ ሊያበረክት ፍላጎት እንዳለው ጠቅሶ ለዓለም አቀፍ ማህበረሰብም መልእክት አስተላልፏል። የዓለም አቀፍ ማህበረሰብ የደቡብ ሱዳንን ሰላም ለመመለስ የሚቻለውን ሁሉ ቢያደርግ ሰላሟ ሊመለስ ይችላል። እኔ በአሁኑ ሰዓት ማቀናጀት የምችለው ነገር ቢኖር ደስ ይለኝ ነበር። እስከተቻለኝ ድረስ ግን የሰላምን አስፈላጊነት አስተምራለሁ። የኩሌ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መለስ ቡልቡላ ስለ ሀኪም ሲናገሩ ታታሪ፣ ከአንደኛ እስከ አምስተኛ ማዕረግ በመውጣት ጠንክሮ በመማር የሀገሩን ችግር ብቻ ሳይሆን የአፍሪካን ብሎም የዓለምን እፈታለሁ ብሎ የሚያስብ በባህሪውም ተግባቢና የሰው ፍቅር ያለው ነው ብለዋል። በኩሌ የስደተኞች ጣቢያ ከ42 ሺህ በላይ የደቡብ ሱዳን ስደተኞች ይገኛሉ፣ ከ9 ሺህ በላይ ከአንደኛ እስከ 12ተኛ ክፍል የሚማሩ ተማሪዎች አሉ ብለዋል። የጣቢያው አስተባባሪ አቶ ጌታው መኮንን በጋምቤላ ኩሌን ጨምሮ ስድስት የስደተኞች ጣቢያዎች የሚገኙ ሲሆን ከ300 ሺህ በላይ የደቡብ ሱዳን ስደተኞች እንደተጠለሉ ከስደትና ስደት ተመላሾች ጉዳይ ድርጅት የጋምቤላ ቅርንጫፍ ጽሕፈት ቤት ያገኘት መረጃ ያመለክታል። የዓለም ስደተኞች ቀን ዛሬ በሁሉም ጣቢያዎች ታስቦ ውሏል። ናኮር መልካ፣ ኩሌ ጋምቤላ